በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ ስልሳ ስድስት ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያ እና ከቤንሻንጉል ክልሎች በቀረበለት ጥያቄ መሰረት መሆኑን ብሔራዊ የጸጥታ ምክር ቤቱ አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባ ገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮቹ ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ በአዲስ አበባ የሌሊ ሆቴል መግለጫ የተሰጠ ሲሆን አባገዳዎች ውጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ሙክታር ጀማል ዝርዝሩን ልኳል። በሁለቱ ማህበረሰብ መካከል ድንበር ነዋሪዎች ላይ በተደጋጋሚ እየደረሰ ያለ የሰው ሞት መፈናቀልና ተያያዥ ጉዳዮችን ለመጨረሻ ጊዜ ፍጻሜ እንዲያገኝ የሁሉም የበክሉን አስተዋጽኦ ማድረግ እንዳለበትን ነው የኦሮሞ አባገዳዎች ሰብሳቢ አባገዳ በየነ ሰንበቶ የሚያነሱት። መሀል ገብተን እዛው አድረን የሚበሉትን በልተን የሚተኙበትን ተኝተን ህዝቡን ለማሳመንና ህዝቡን አንድ ላይ ለማድረግ ነው ዋናችን። ስለዚህ ከሚቀጥለው ቀን ጀምረን እዛው ካለበት ችግር ከተነሳበት ወርደን ህዝብን አሰባስበን የአገር ሽማግሌዎችን አሰባስበን አነጋግረን የችግሩ መንስሆን ከውስጡ ቁስሉን መድኃኒት እንዲ እንዲያገኝ ለማድረግ ነው እኛ መነሳሻች። የሶማሌ ጎሳ መሪዎች ሰብሳቢ የሆኑት ጋራድ ቁልምየ ጋራድ ሙሐመድ በበኩላቸው ማህበረሰቡ ችግሮችን በመለየት እርስ በራሱ በመናበብ ለሰላሙ እንዲሰራ የበኩላችንን አስተዋጽኦ ልናደርግም ነው የተነሳ ነው ብለዋል። ስለ ሰላምና እርቅ ሽምግልና ከማውራት በፊት ግን ትንኮሳዎችና ግጭቶች መቆም ስላለባቸው ሁሉም ይህንን ተገንዝቦ ስለ ሰላም ልንሰራ የጀመርነውን ስራ እንዲደግፈንም ሲሉ ነው ለሁለቱም ክልል ማህበረሰብ ጥሪ ያቀረቡት። የሶማሌ ጎሳዎች መሪ ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ፣ በጎሳ መሪዎችና በአባገዳዎች ተገናኝተን ህዝባችን ሰላም እንዲኖር ጥሪ አቀርበናል። አሁንም ጥሪ አቀርባለሁ ደግሜ ጥይት እንዲቆም ግድያ እንዲቆም፣ መንገዶች እንዲከፈቱ፣ ሰላማዊ ኑሮ እንዲጀምር የሶማሌና የኦሮሞ ወጣቶች ቄሮች አንድ ላይ ሆነው ሰላም እንዲሰሩ እናደርጋለን። ይህንን የሰላም ጥሪና የእርቅ ስነ ስርዓትን በተመለከተ ለረጅም ጊዜ ግጭት ሲካሄድበት የነበሩ አካባቢዎችን በመለየት ሁለቱም ክልሎች ላይ ማህበረሰቡን በስፋት ለማወያየትም ከሁለቱም በኩል ሰዎች ተመርጠው ኮሚቴ መቋቋሙንም የገለጹት ቄስ በላይ መኮንን ምናልባት በኮሚቴ ውስጥ ያልተካተቱ ነገር ግን ለዚህ ሰላም ሂደት መደገፍ የሚፈልጉ አካላትም ካሉ ለማካተት ዝግጁ መሆናቸውንም ጠቅሰዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።